የአድማጮች ማህደር ጤና ይስጥልኝ የተከበራችሁ የአድማጮች ማህደር ተከታታዮች የረዥም ጊዜ የዝግጅታችን ተከታታይና ከዚህ ክፍለ ጊዜ ደግሞ ጽሁፋቸው የማይጠፋው የሀረሩ አድማጫችን መቶ አለቃ ውቤ ታሪኩ እንደ ወትረው በግጥም ሳይሆን በስድ ንባብ ይላኩልን መልእክት አለ የትዝብት ማህደር ይላል ርዕሱ የኢትዮጵያን ታሪክ ከስር መሰረቱ አገላብጠን ስናየው አንዴ በውጭ ወራሪዎች በሌላ ጊዜ ደግሞ በአፈንጋጭ መሳፍንቶች እየታበጠች የከፈለችው የዘመናት መስዋዕትነት ምን ያህል ከባድ እንደሆነ በቃላት ለመግለጽ ያዳግታል። የቀድሞ ታሪኮቻችንን ለጊዜው ወደ ኋላ ትተን ከሺ ዘጠኝ መቶ ስልሳዎቹ ወዲህ ያሉትን ታሪኮቻችንን እንኳን ብንመለከታቸው እዚህ ግቡ በማይባሉ የሀሳብ ልዩነቶች ተጠምደን ለገላጋይ አስቸጋሪ ሀሳቦችን ስናነሳ ስንጥል ስንቋጠርና ስንፈታ ስንናቆርና ስንወነጃጀል ሀገራችንን ከስልጣኔው ጎራ ወደ ኋላ እንድትጎተት ህዝቦቿ ደግሞ ለአስከፊ ድህነትና ስደት እንዲዳረጉ አድርገናል፣ ሲሉ ጸሐፊው ይቀጥላሉ። ስንፈጠር ለዘመቻ የተፈጠርን ይመስል ለዘመናት የዘመቻ ነጋሪት ስንጎሽም፣ ነገሮችን በሰከነ መልኩ ከመፍታት በኃይልና በዘመቻ የመፍታት አባዜ ተጠናውቶን አለመግባባቶችን በጠረጴዛ ዙሪያ ተወያይቶ ይቅር ከመባባል ይልቅ ሰይፍን በሰይፍ፣ ቂምን በቂም ዘመቻን በዘመቻ አጠፋ ሲያነፋ ስንሰጥ እንደ ታይታኒክ መርከብ ሰምጠን እንጂ ለለውጥ አልበቃንበትም፣ አላተረፍንበትም። ከ1966 ዓ ም ጀምሮ እስከ ዛሬዋ ቀን ድረስ የዘመትንበት ዘመቻና ጦር የመዘዝንበት ጦርነት የሀገሪቱን አንጡራ ሀብትና የሰው ኃይል በላና አከሰረን እንጂ አላታረፍንበትም። በመናቆር በመገፋፋት የወደመው የሀገር ሀብት መሰረታዊ ለውጥ ሊያመጡ በሚችሉ የመሰረተ ልማትና ለሰው ኃይል ስልጠና ቢውል ኖሮ ሚሊዮኖችን ሕይወት በለወጠና የተወለገውን ተስፋችንን ባለመለመው ነበር፤ ግን በነበረ ተቀብሮ ቀረ። ከመጋቢት 24 ቀን 2010 ዓ ም ጀምሮ እየታየ ያለው ለውጥ ይበል የሚያሰኝና የሁሉንም ዜጎች ቀልብ የገዛ ቢሆንም አሁን ላይ የሚታየው ሁኔታ ግን ከምንም በላይ አሳሳቢ እየሆነ መጥቷል። የሰላም የመቻቻልና የፍቅር ከተማ ተብሎ በዩኔስኮ እውቅና የተቻራቸው እንደ ሀረርና ድሬዳዋን የመሳሰሉ ከተሞች ሳይቀሩ በዘርና በሃይማኖት ጦርነት እየታበጡ እየታመሱና እየተቆሉ መተኪያ የሌለው የሰው ህይወት እየጠፋና ዜጎች ለዘመናት ሲደከሙበት ቤትና ንብረታቸው እየወደመ ለተረጅነትና ለተመሰቃቀለ ህይወት ተዳርጓል። ይህን ዜጎችን የሚያበጥ ሞራለቢስ የሆነ ድርጊት በፊታውራሪነት የሚመሩት ኢትዮጵያውያንና ካልገዛን ትበታተናለች በሚሉ ቡድኖች አማካኝነት የሚዘወር ነው። ዛሬ ላይ በጣም የሚያሳዝነው ነገር ቢኖር እነዚህ ቡድኖች የሚፈጽሙት አሳፋሪ ድርጊት ሳይሆን የነሱ ተስፈኛ የሆኑ ግለሰቦች ሀገራቸውን እያፈራረሱ ህዝባቸውን እየገደሉና እያፈናቀሉ እነሱ በቀደዱላቸው ቦይ ተከታትለው የመፍሰሳቸው ጉዳይ ነው እንጂ ይላሉ ውቤ ታሪኩ። በመጨረሻም የዶክተር አብይ መንግስትና መላው የኢትዮጵያ ህዝብ በጋራ ተባብረን መፍትሄ ልንቀይስለት ይገባል እያልኩ የዛሬው መልእክቴን በዚሁ ልቋጭ ይላሉ እሳቸውም። እንደተለመደው የሙዚቃ ምርጫ አላቸው። የክቡር ዶክተር ጥላሁን ገሰሰን ዜማ ነው። ፍቅር ከኛ እንዳይለየን እንዲ ቃናለን ስራችን መጨቃጨቂ ወገደና

ወደ ቀጣዩ ከአድማጭ የደረሰን አስተያየት ስናልፍ፣ አማሪክ አት ዲብሊው ዶት ኮም በተባለው የኢሜይል አድራሻችን እየደረሰን ነው። ላኪው ሳተናው አሊ ይባላሉ። እሳቸውም በኢትዮጵያ ያለ የፈንድ ብዛት ምን ውጤት አመጣ ሲሉ ይጠይቃሉ። አያይዘውም በላኩት መዘርዝር የተለያዩ ፈንዶች ስም ዝርዝርን የገንዘብ መጠናቸውን ገልጸው በመጨረሻም ያስገኙት ውጤት ድህነት ብቻ ነው ይላሉ ጸሐፊው። የፈንድ ብዛት ሀገርን ከመከራና ከችግር ሊያድን አልቻለም። ፈንድ ለማን እንዴት መቺ ይብስ ብሎ እርዳታ ሰጪ ድርጅቶች ኮንትሮባንድ ንግድ በኢትዮጵያ ሕዝብ ስም በገዛ ሀገሩ 219 ሚሊዮን ብር አስገቡ ሲባል፣ ይህ ሕዝብን ማደየት ለማኝ ማድረግ በእኛ እርዳታ ነው የምትኖረው ማለት ብቻ ነው ይላል አስተያየታቸው። በዋትሳፕም የተለያዩ አስተያየቶች ደርሰውናል። አህመድ ሽበሽ ከወረባቦ የላኩልን ግጥም ነው። አንቺ ታላቅ ናት እምዬ ኢትዮጵያ የአምላክ ስነ ፍጥረት የሰው ዘር መፍለቂያ የጥቁር ዘር ኩራት የሀበሾች መመኪያ የሴም የካምና የያፌት መድረሻ በኖህ ትውልድ ሀረግ የታሪክ መነሻ በኖህ ልጆች ዘመን ስምሽ ተሰይሞ በአቢሲኒያ ወቅት ማህተምሽ ታትሞ በኢትዮጵያስ ወቅት አምድ ወርቅሽ ቆሞ በያሬድ አንደበት ድምፅሽ ተቀምሞ በሶስቱ አዋፋት ዜማሽ ተተርጉሞ ሀሁ ብለሽ ቀርጸሽ የፊደል ገበታ ልጅ እንዳላስተማርሽ እንዳልዋልሽ ውለታ ዓለም ጉድ ያለለት ዝና እንዳላተረፍሽ ጀግንነትን ለዓለም እንዳላበረከትሽ ከአንድ ቋጤን ድንጋይ ህንፃ እንዳልገነባሽ እሳት እንዳልነበር ሀበሻዊ ክንድሽ ማር እንዳልነበረ ኢትዮጵያዊ ስምሽ ጊዜን ጊዜ ወልዶት ታሪክ ዘሩ ጠፍቶ የታሪክ ዘር አልቆ ውሸት ተተክቶ እውነት ቦታ ለቆ ሀሰት ቦታ ይዞ ስምሽ ብቻ ቀረ አንቺን ተመርኩዞ። ይላል የወረባቦ አድማጫችን አህመድ ሽበሽ የግጥም መልእክት። ገንዘብ ፍቅር ከሌለበት የማይጠቅም ከንቱ ነው! ለጊዜው ያስደስት እንጂ ሲረክፍ እንደ ጤዛ ነው። በየተሰማራበት የሰው ልጅ እንደሙያው ነጋዴውም ወደ ነግዶ፣ ገበሬውም ወደ እርሻ ጨቃጨቄ ወገድና፣ ሰላም ሆን ለሁላችን። ቀጣዩን አስተያየት የላኩት ደግሞ መሐመድ ናቸው ከወሎ። እሳቸውም የማስተላለፈው በሀይቅ ከተማ የሚደረገው የሃይማኖት ጫናን ነው። ህዝበ ሙስሊሙ የመረጠው ኮሚቴ ከታሰሩ ይኸው ሶስት ቀን አለፋቸው። የታሰሩበት ምክንያት እንደማውቀው ባለፈው ሀይቅ ላይ በተደረገው የዳዋ ፕሮግራም ሲከለከሉ እንደነበር ይታወቃል። እሱም ከሀይቅ አለ የተባለውን መስጊድ ከልክለው ኳስ ሜዳ ላይ ተደርጎ ነበረ። ከንቲባው በወረቀት ፈርመው መስጊዱ እንዲታሸግ ተወስኖ ነበር። ግን መስጊዱም ተከፈተ፣ በፌዴራልም እየተጠበቀ ነበር እኛን ሶስት ኮሚቴዎችን ግን ከስራ ቦታቸው ወስደው እስር ቤት ይገኛሉ ይላሉ መሐመድ። ሌላው ስማቸውን ያልገለጹ አስተያየት ሰጪ ደግሞ ከኢትዮጵያ በአፍሪቃ ቀንድ በተወሰነ መልኩ ሰላም ቢታይም በሀገራችን ኢትዮጵያ ግን የውስጥ ሰላም ማጣት ከአመት አመት እየባሰ ነው። በተለይ የብሔር ነክ ግጭት አሳሳቢ እየሆነ ነው ብለዋል። ሰይድ ኢማም ደግሞ ከወረባቦ ሀይሊ ዳብሊዎች ለኢትዮጵያ ህዝበ ሙስሊሙ እንኳን ለ 1440 ኛው የረመዳን ጾም በሰላም አደረሳችሁ በሉልኝ። ህዝበ ሙስሊሙ አንድነትን በማጠናከር የረመዳን ወርን ስለምናሳልፍ በድጋሚ እንኳን ደስ ያላችሁ በሉልኝ ብሏል። ሰይድ ኢማም አንድሪስ ሙሳ ከደቡብ ወሎ ከቆሪ በዚች አለም ካለ ውሃ መኖር አይቻልም በባቲ ወረዳ የቆሪ ህዝብ ከመቶ ዓመት በላይ የምንጭ ውሃ የምንጠቀምበት የውሃ መሬታችን ላይ መንግስት የንጹህ መጠጥ ውሃ እያስገነባለን ሳለ 104 አባወራ ከአንድ ወር በላይ ቆፍሮ የመንግስት ሀብት ከስሮ በመሬት አዋሳኝ መሬቱ ይገባኛል በማለት በ2007 መስከረም አካባቢ ግንባታው ሊጠናቀቅ የተወሰነ ሲቀራው ቦታው በመዶሻ ፈራርሷል። የመንግስት ያለህ ብለን ወደ ባቲ ወረዳ ለዋና አስተዳደርና ለጸጥታው፣ ለመሬት አስተዳደር ብናመለክትም ጉዳዩን እኛ እንፈታዋለን በማለት በተደጋጋሚ ጥያቄ ብናነሳም እስካሁን ሊፈታልን አልቻለም። እባካችሁ መልእክቴን ለወረዳ አመራሮች አድርሱልኝ። ያገኝ ብሏል አንድሪስ ሙሳ ይኸው መልእክቱን አየር ላይ ያውለናል ሸሪፍ ከጅማ ኢትዮጵያ ከለውጡ በኋላ ሁለት ጫፍ በደረሱት ማለትም የአንድነትና የብሔር ፖለቲካ አስተሳሰብ ፉክክር እየተናጠች ትገኛለች ሁለቱንም ጎራ የሚዘውሩ ግለሰቦች ወይም ቡድኖች ለሀገራችን ሰላም እድገት ምናምን የሚባሉትን ቃላት እንደ መጫወቻ ካርድ እየተጠቀሙ በእኔ እበልጣለሁ አንዱ ሌላውን የመጣል የእልህ ፖለቲካ ተጠምደው ይገኛሉ አንደኛው ጎራ መንግስት የብሔር ፖለቲካ አደረጃጀትን እንዲያጠፋ ለጠቅላይ ሚኒስትሩ ትዕዛዝ ይሰጣል። ሌላኛው ደግሞ በአንድነት ስም ብሔር ብሔረሰቦችን ጨፍላቂ ስርዓት መመስረት አይታሰብም በማለት ያስጠነቅቃል፣ ያወግዛል። የሚገርመው ነገር ሁለቱም ኃይሎች እኔ ያልኩት ካልሆነ ሀገር ትፈርሳለች ብለው በድፍረት ያስጠነቅቃሉ። በሁለቱ ንጹሕ ተጽዕኖ ስር የወደቁና አልፎም ግለሰቦችን እስከ ማምለክ የደረሱ የዋህ ዜጎች ደግሞ የእነሱን ፖለቲካ እያራገቡ በግጭት ውስጥ ተዘፍቀው ይገኛሉ። ሉ አስተዋይው ጠቅላይ ሚኒስትር አንዱን ጥሎ አንዱን አንጠልጥሎ ውጤቱ የማያባራ ብጥብጥ በመሆኑ ሁሉንም አቻችሎ መሄዳቸው ትክክለኛ ውሳኔ ነው ብዬ አምናለሁ ይላሉ ሸሪፍ ከጅማ። ዲደብሊዎች፣ እንዴት ናችሁ? እናንተ ስትኖሩ ነው እውነተኛ መረጃ የምንሰማው። ብሶታችንን የምታስተላልፉልንም እናንተው ናችሁ። በመቀጠል እንድታስተላልፉልኝ የምፈልገው በደቡብ ወሎ ዞን በለጋምቦ ወረዳ በ2010 ዓ ም የመምህራን የቦታ እጣ ከደረሰ በኋላ ቁጠባውን ካስገባን ከአንድ ዓመት በላይ ሆነን እንሆ ቦታውንም ገንዘባችንንም ማግኘት አልቻልንም። ይኸው በጭሮ ንዑስ መዘጋጫ አማካኝነት ሶስት አራት ጊዜ ብንመላለስም ያልሆነ ምላሽ እየሰጡን ቦታ ተቀምጠን የትኛውን ቦታ ብንጠይቅ መፍትሄ አጣናል ይላሉ ስማቸውን ያልገለጹ አንድ መምህር። ሌላ ስማቸውን ያልገለጹ አስተያየት ሰጪ ደግሞ በየመን ኤደን በስር ላይ ስላሉ ኢትዮጵያውያን የሚደርስባቸውን ሰቆቃ ባለፈው ለእናንተ ለዲደብሊዩ መጽሐፍ ይታወሳል። እዚህ በቋሚነት የምንኖር ኢትዮጵያውያን ሁኔታውን በዚህ ከተማ ለሚገኙ ዩኤንኤችሲአርና አይኦኤም ድርጅቶች በማሳወቅ እልህ አስጨራሽ ትግል ካደረግን በኋላ ከስር እንዲፈቱ በማድረግ ኢትዮጵያዊ ግዴታችንን ተወጥተናል። በቀጣይም ወደ ሀገራቸው የሚገቡበት ሁኔታ እንደሚመቻች ድርጅቶቹ ገልጸውልናል። ሁሉም ኢትዮጵያውያን ከስር ተፈተዋል ለማለትና ለማብሰር ነው ይላሉ ስማቸውን ያልገለጹት አስተያየት ሰጪ። አሁን ደግሞ በድምጽ የደረሱንን አስተያየቶች እናሰማችሁ። ሎዶች የቤሌዎች እንዴት ናችሁ? አስተያየት ንሰጥ ወዚህ ሱዳን ነው። በቀን በቀን የምትሰዱልን ዜና በጣም አመርቃይ ነው፣ በነጻ ስለሆነ በጣም ይጣፍጣል። እጅግ አድርገን እናመሰግናችኋለን። የተከበሯችሁ የዲደብሊዩ አዘጋጆች እንደምን አላችሁ? እኔ እንዲተላለፍልኝ የምፈልገው ወይም እንዲጠየቅልኝ የሚፈልገው ነገር ምንድን ነው? ህዝብ ምንድን ነው? በጣም በተደጋጋሚ የሚሰማው ነገር አለ ህዝብ አልተጣላም። ህዝብ አልተጣላም። ህዝብ አልተጣላም። እና ማን ነው እየተጣላ ያለው? ማን ነው እየተታኮሰ ያለው? ማን ነው እየተገዳደለ ያለው? ማን ነው እያፈናቀለ እየተፈናቀለ ያለው? ይልቅ ህዝብ ተጣልቶ ማስተማር አይሻልም ወይስ ስን ያልገባኝም። ህዝብ ምንድን ነው? ህዝብ ማን ነው? ልዮች በልዩት እንዴት ናቸው? ሰላም ናቸው። እንግዲህ እንደሚታወቁ እነዚህ ስደተኞች ከላይ በደላላዎች እየመጡ እዚህ ጅቡቲ ለስደተኞች ወይም በህገ ወጥ የሚሄዱ ስደተኞች መንገድ ከፍታ መብታቸው አልተጠበቀም። በጣም በጣም የሚያይሆን ስቃይ ውስጥ እየተንከራተቱ ይገኛሉ። የስደተኞች ሁኔታ ይህ ይመስላል። አሁን ደግሞ ወደ አፋልጉኝ መልእክቶች እናልፋለን።

በኢሜይል የደረሰን ያፋልጉኝ መልእክት አለ። ፈላጊ ወይዘሮ እናኒ አበራ ይባላሉ። የጠፋው ልጃቸው የሱፍ አበራ ወልደ ሰማያት ይባላል። እኚህ ሴት እንደተናገሩት ከሆነ ልጃቸው እንደ ኢትዮጵያ አቆጣጠር በ1980 ዓ ም ከትውልድ ስፍራው ደቡብ ወሎ ዞን ከላላ ወረዳ ልዩ ቦታው ገረዋ ሚካኤል ከሚባለው አካባቢ ለወታደራዊ አገልግሎት እንደወጣና ከደርግ መውደቅም በኋላ ወደ ትውልድ ቦታው እንዳልተመለሰ ነው። እነሆ ልጃቸው ከጠፋ አሁን ድፍን 31 ዓመት ሆኖታል። ያም ሆኖ ስለ ልጃቸው አሁንም ተስፋ ስላልቆረጡ ልጃቸውን ያየ፣ ስለ እሱ እየሰማ ወይም እሱ ራሱ በሕይወት ካለ በሚከተለው ስልክ ቁጥር እንዲደውልልኝ እባካችሁ መልእክቴን አስተላልፉልኝ ብለዋል። ስልክ ቁጥር ኢትዮጵያ 0917 41 60 87 01 18 23 43 ነው። ፈላጊ ወይዘሮ እናን ያበራ ናቸው። ሌላም የአፋልጉ መልእክት አለን። እባካችሁ እህቲ ከቤት ከወጣች 28 ዓመቷ ነው። ጅቡቲ ናት ይባላል። እስካሁን ላገኛት አልቻልኩም። ዘይነባ ሸሃሊ ትባላለች። ቁጥሬ ይላሉ የኢትዮጵያ ነው። 09 13 91 19 81 ወይም 09 13 ነው። እባካችሁ አፈላልጉኝ፣ ወረታውን እከፍላለው ይላሉ ፈላጊ እህት። እንግዲህ አድማጮች፣ ለዛሬ ተራ የደረሳቸው የእናንተው መልእክቶች እስካሁኑ ነበሩ። ጻፉልን፣ ደውሉልን፣ የሚቀጥለው ሳምንት እናስተናግዳለን።